ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ጀምረዋል። ችግር ያለበት ሀገር ነው። ችግሩ የፖለቲካ ብቻም እንዳልሆነ የጋቢና ስርጭታችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በቴክኒክ እክል ነው፣ ይቅርታ እንጠይቃለን። ከመስታወት አረጋው ጋር ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ። ማክሰኞ እለት ከእስር የተፈቱት የተቃዋሚው አርበኞች ግንቦት ሰባቱ አቶ አንዳርጋቸው ጽጌ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት እጅግ አዎንታዊ እንደሆነ ገልጸዋል። በጣም ጥልቅ የሆነ ችግር አለ። ውስብስብ ችግር ያለበት ሀገር ነው ችግሩ የፖለቲካ ብቻም እንዳልሆነ ነው። ችግሩ ማህበራዊም ነው። ችግሩ ኢኮኖሚያዊም ጭምር ነው እና በሁሉም መስኩ የዚህን ሕዝብ ችግር ለመፍታት በሚደረገው ትግል አጠናቅሮ መቀጠል ያስፈልጋል ያለ አቶ አንዳርጋቸው የስር ይዞታቸውንም በተለይ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ ምልልስ አብራርተዋል። መጀመሪያ አንድ አመት ከአንድ ወር ቤት እንደነበር አላቅ። ምክንያቱም በደህንነት እጅ ነው የነበርኩት። አንድ ራሱን የቻለ ቪላ ቤት ነው። ግን አንዱ ክፍል መስኮት ተወልቆ ተዘግቶ፣ ከጣራው ጥግ አንድ ድንጋይ ወልቆ ብርሃን እንዲገባ ተደረገበት። ያው መብራትም አለው። ግን ዛሽ ክፍል 24 ሰዓት በአራተ ደህንነት ሰዎች ይዘው እየኖሩ በሚጠብቁኝ ሁኔታ ነው የተቀመጥኩት ያለው ከዛ በኋላ ወደ ቃሊቲን የተወሰድኩት ያለው ሶስቱ መመት ቃሊቲን ያሳለፍ። ጠቅላይ ሚኒስትር አብይ አህመድ አቶ አንዳርጋቸው አርጋቸው ጽጌን ከስር እንዲለቀቁ መወሰናቸውና ከዚያም በቤተመንግስት መንግስት ለውይይት መጋበዛቸው በመብት ተሟጋች ወጣቶች ዘንድ እንዴት ይታያል? ግን የዶክተር አብይ የፖለቲካ አካሄድ ሁሉንም የፖለቲካ ሀይሎች ያካተተ ንግግር ለማካሄድ የተሻለ የፖለቲካ ስርዓት ለመፍጠር ቀናኢነት እንዳላቸው የሚያመላክት ነገር ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በፌዴራል ምርመራ ቢሮ ዲሬክተር የነበሩትን ጄምስ ኮሚን ያባረሩኳቸው በሩሲያ ጣልቃ ገብነት ምርመራው ምክንያት አይደለም ሲሉ ተናገሩ። ታዲያ ይህ ከአሁን ቀደም በሱ ምክንያት ነው ብለው ከሰጧቸው ጋር ይጣረሳል ተብሏል። ምንም የሚያጣርሰው ለውጥ ባይኖርም ለነገሩ ኮሚኒ ያባረርኳቸው በሩሲያ ምክንያት አይደለም ሲሉ በትዊተር ላይ ፕሬዚደንት ትራምፕ ገልጸዋል። ከዩናይትድ ስቴትስ ጋር የሻከረውን ግንኙነቴን እንደገና እየገመገምኩ ነኝ ስትል ፓኪስታን አስታውቃለች። ይህም በጦርነት የዳሸቀውን አፍጋኒስታንን ለማረጋጋት ከኔቶ አጋሮቻቸው ጋር ሆነው ከታጣቂዎች ጋር እየተዋጉ ላሉት አሜሪካውያን ወታደሮች አቅርቦት ማስተላለፊያ ሊያቋርጥ እንደሚችል ተጠርጥሯል። የፓኪስታን የውጭ ጉዳይ ሚኒስትር ኩራም ዳስቲካር ሀን ይህን የተናገሩት በተለይ ለቪኦኤ በሰጡት ቃል ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ኒውዮርክ ውስጥ ከሰሜን ኮሪያው መሪ ኪም ጆንግ ኡን ቀኝ እጅ ከሆኑት ባለስልጣን ጋር መነጋገራቸውን ቀጥለዋል። ውይይታቸው በሚቀጥለው ወር በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና በሰሜን ኮሪያው መሪ መካከል ሊካሄድ በሚችለው ስብሰባ ላይ እያተኮረ ነው። ፖምፔዮና ኪም ቾንግ ቾል ያካሄዱት ውይይት በጣም ጥሩ ሁኔታ በጥሩ ሁኔታ የተከናወነ መሆኑን የተናገሩት ሚስተር ትራምፕ እሳቸውና ኪም ጆንግ ኡን መጀመሪያ ላይ በታቀደው መሰረት እንደ አውሮፓውያን ዘመን አቆጣጠር በሰኔ 12 ቀን ይከናወናል ብለው ተስፋ እንደሚያደርጉም ገልጸዋል። በመጨረሻም ዩናይትድ ስቴትስ ከአውሮፓ ሕብረት፣ ከካናዳና ከሜክሲኮ ወደ ሀገሯ በሚገባ ብረት የ25 ከመቶና አልሙኒየም ላይ ደግሞ 10 ከመቶ ቀረጥ በመጣል የአትላንቲክ ተሻጋሪና ሰሜን አሜሪካን ንግድ ግንኙነቶች ውጥረቱን እያባበሰች ናት። አሜሪካ የደነገገችው ከባድ የገቢ ሸቀጥ ቀረጥ ከነገ አርብ ጀምሮ ተግባራዊ ይሆናል። እርምጃው ከአውሮፓ ሀገሮች በኩል ፈጥኖ የአፀፋ እርምጃ የቀሰቀሰ ሲሆን ሀርሌ ዴድሰን ሞተር ብስክሌቶች፣ ሊቫይስ ጂንስ ልብሶች፣ የኬቲንኪ አረቄና የቴኒስ ውስኪ በመሳሰሉት ታዋቂዎቹ ምርቶች ላይ ሳያነጣጥር እንደማይቀር ይጠበቃል። ለዛሬ የያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜር እና እኔም መስታወት አድራጋው አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር። ከትናንት በስቲያ ከእስር የተፈቱት የአርበኞች ግንቦት ሰባት ዋና ጸሐፊ የነበሩት አቶ አንዳርጋቸው ጽጌ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት እጅግ አዎንታዊ እንደሆነ ገልጸዋል። የጀመሩትን ትግል እንደሚቀጥሉም ነው ያስታወቁት። በእስር ከተዳረጉበት ሁኔታ የእስር ቤት ቆይታቸውና የመሳሰሉ ጉዳዮችን አስመልክቶ ከመለስካቸው አማሃ ጋር ቆይታ አድርገዋል። የዛሬ አራት ዓመት ገደማ የመንሰና አውሮፕላን ማረፊያ ላይ የየመን ጸጥታ ኃላፊዎች ወይም ኃይሎች ለኢትዮጵያ ጸጥታ ኃይሎች እጅሆን እንዳሳለፉ እና እንደሰጡ ተነግረናል። ይህ እንዴት ሊሆን ቻለ? በእኔ ግምት ግምት ነው። በዛ የመኔር አየር መንገድ በመንቀሳቀሴ በጣም ቀላል ነው። በተወሰነ ደረጃ ብዙ ሰዎች የሚያውቁኝ ሁኔታ ተፈጥሯል። በዛን ሰዓት ላይ በመልክ በምንምኔና በዚህኛው ፈላይት ላይ አለ የሚል መልእክት ወደዚህ ሀገር ወደ ኢትዮጵያ ደህንነት ለማስተላለፍ ሰዎች በቀላሉ የሚችሉበት ሁኔታ ነው። ምንም አይነት ሴራ ይታየኝም። ያለው አጋጣሚና በዚህ አይነት መንገድ፣ ይህንን ካወቁ በኋላ ግን ለምን ደህንነት መክፈል የሚችሉትን ነገር በሙሉ ከፍለው በገንዘብ የሰሩት ስራ ነው የሚመስለኛለሁ። ሌላ ምንም ሴራ ሚስጥር ምናምን የሌለው ነገር ነው፣ እኔ እስከሚገባኝ ድረስ። ታቾቻችሁ ታዲያ፣ በሌላ በኩል ደግሞ ይህንን መንገድ ከውጭ መጥተው ከየትም መጥተው ብቻ ወደ ኤርትራ ሲገቡ ይህን መንገድ ያዘወትራሉ ይባላል። ድክመታችሁ ነው የሚሉት አሉ፣ ተቺዎቻችሁ ይህን ይላሉ። ምን ይላሉ? ስ እውነት ለመናገር ትክክል ናቸው። ድክመት ነው። ምክንያቱም በተወሰነ ደረጃ አማተሪሽ የሆነ አሰራር ነው። ግን በጣም የሚያሳዝነው ነገር በኪሴ አራት ሺህ ዶላር የድርጅት ገንዘብ ይዤ በሌላ አየር መንገድ ለመሄድ ቦታ ስላልነበረ አራት መቶ ዶላር ፈርስት ክላስ ለመሄድ ጨምር ስላለኝ የድርጅት ገንዘብ መቀለጃ አይደለም በሚል ርካሽ የሮዝ ፍለጋ በመሄድ ነው እዚህ ሁሉ ችግር ውስጥ የተገባውና አራት መቶ ዶላር ከተፈጠረው የሴኩሪቲ ሪስክ ጋር ሲወዳደር በጣም በጣም ግን፣ በጭንቅላቴ ሁልጊዜም የህዝብ ገንዘብና ሀብት በጥንቃቄ መያዝ አለበት የሚል እምነት ስላለኝ በዛ የተገዛ ጭንቅላት የፈጠረው ስህተት ነው። እስከ ቅርብ ጊዜ ድረስ የት እንደነበሩ ህዝብ በይፋ የሚያውቀው ነገር አልነበረም። ከተያዙ በኋላ የት እንደነበሩ በዝርዝር ይነግሩኛል። መጀመሪያ አንድ አመት ከአንድ ወር የት እንደነበርኩ አላቅም። ምክንያቱ በደህንነት እጅ ነው የነበርኩት። አንድ ራሱን የቻለ ቪላ ቤት ነው፣ ግን አንዱ ክፍል መስኮት ወልቆ ተዘግቶ ከጣራው ጥግ አንድ ድንጋይ ወልቆ ብርሃን እንዲገባ ተደረገበት። ያው መብራትም አለው፣ ግን እዛች ክፍል ሀያ አራት ሰዓት አራት የደህንነት ሰዎች እዛው እየኖሩ በሚጠብቁኝ ሁኔታ ነው የተቀመጥኩት ያለው ከዛ በኋላ ወደ ቃሊቲ ነው የተወሰድኩት ያለው። ሶስቱን አመት ቃሊቲ ነው ያሳለፍኩት። እንዲያው እስቲ የእስር ቤት ቆይታውን ምን እንደሚመስል ለህዝብ ሊናገሩ ይፈልጋሉ? ምንም ችግር የለውም፣ እውነተኛ ነገር እስከሆነ ድረስ የመጀመሪያው አንድ አመት ላይ ያው እንደተናገርኩት አንድ ክፍል ውስጥ ነው። በተለያየ አጋጣሚዎች የወጡ ሪፖርቶች ያሉ፣ ለምሳሌ ያክል ለአዲስ አበባ አዳማ የሚሄደውን ትልቁን አውራ ጎዳና ላይ ቆም፣ የፎቶግራፍ የተነሳሁት በልማት ጉዳይ ላይ ባደረግነው ውይይት የተሰራ ነገር እናሳያለን በሚልም ወስደው ያደረጉት ነው ዝም ብሎ በካሜራ ቴክኒክ የተለጠፈ ነገር አይደለም ሌሎች እንደሚያወሩባቸው እዛ ባለሁበት ሰዓት ላይም ፖለቲካውን በሚመለከት ጽሁፍ መጻፍ ፈልጋለሁ ብዬ ጥያቄ አቅርቤ ምክንያቱም በመጀመሪያዎቹ ጥቂት ሳምንታትና ወራት ብዙ ነገር ተናግሮ ጽፎ አገሪቷን ጠቅላላ ሁኔታ ግልጽ አድርጎ ማለፍ ይሻላል የሚል እምነት ስላለኝ ያንን በተመለከተ ለነገ በማይባል ቋንቋና ግልጽነት ሀገሪቷ ውስጥ አለ ብዬ የማስበውን ችግር በሙሉ በዝርዝር የገለጽኩበትን ወደ መቶ ሰማኒያ አምስት ገጽ የሚሆን የፖለቲካ ጽሑፍ ጽፌ ያለሁኝ ያለው። ኮምፒውተር ሰጥተውኝ የእጅ ጽህፈት ያልነበብ ስላለ ወደ ኮምፒውተር ሄደናል። ያን ከጻፍኩ በኋላ ግን ኮምፒውተሩ እንዛ በመታዋቸው የተነሳ ሌላ ከኢትዮጵያ ታሪክ ጋር የተያያዘ ወደ ስምንት መቶ ሀምሳ ገጽ ገደማ የሚሆን እኛ የምንናገር ትውልድ ይደናገር የሚል አርስት የሰጠሁትን መጽሐፍ ጽፌ ያለሁኝ ያለው ከዛ ወደ ቃሊቲ ሲወርድ ኮምፒውተሩን ወስደዋል። ቃሊቲ ከገባው በኋላ ግን ምንም አይነት ስክሪፕቶም እርሳስም ወረቀትም እንዳላገኝ ተደረገው ያለው ሌሎች እስረኞች ያላቸው የቴሌቪዥን አክሰስ የሚባል ነገር የመጨረሻዋ ስድስት ሳምንት ጠቅላይ ሚኒስትር አብይ ስልጣን ከያዘ በኋላ ነው ይገባልኛል ወይ ቢሱን እንድመለከት ሊሆን ይችላል ብዬ ነው የምጠረጥረው። እስር ቤቱ ውስጥ ለሌላ እስረኛ የተሰጡ መብቶች በሙሉ እኔ ጋ የሉም ያለው። እምታመምም አንድ ሐኪም መታዘው ትታኘኛለች እንጂ ወደ ክሊኒክ፣ ወደ ሌላ ቦታ መባል የማይታሰብ ነገር ነው። በቤተሰብ ጥያቄም ሌሎቹ እንደፈለጉ ነው የሚጠይቁት ያለው። እኔ በሳምንት አንድ ቀን አባቴና ባለቤቱ የሚያመጡት ምግብና የሚያዩኝ ሁኔታ ነው የነበረው። እንደ እስረኛ ምንም አይነት የእስረኛ ቁጥር የለኝም ያለው የፍርድ ቤቱ ውሳኔ የሚባል ግልባጭ ሁሉ እስረኛ አለው በምን እንደተከሰስኩኝ ምን ፍርድ እንደተፈረደብኝ እነማን ምን እንደመሰከሩ በምን አይነት መረጃ ወደዛ ድምዳሜ እንደተደረሰም ማቅበት የለም። እንደዚ እንደታሰርኩ በዚሁ አይነት ሁኔታ ነው የተፈታሁት። ግን የእስር ቤቱ ህይወት ብዙም ከባድ አልነበረም። ግን ከእኔ ጋራ እንዲኖሩ የመደቧቸው ሁለት ሰዎች በደንብ የሚያውቋቸው፣ ባለኝ መረጃ ለእነሱ ቅርበት ያላቸው እርስ በርሳቸው ግን የሚጋጩ ሁን ብለው ነው የሚጋጩት። ከመጀመሪያውም ጀምሮ ሰዎች እንደነገሩኝ ከነበሩበት ቦታ ሲጋጩ የነበሩ ሰዎች ናቸው። ሁለቱም ኮንቪክትድ መርደርስ ናቸው፣ ማለቴ የተፈረደባቸው ነፍሰ ገሪያዎች ናቸው። እና ምንም አይነት ከኔ ጋር በብዙ ነገሮች መገናኘት የማይችሉ በተሞክረውን ብትለው በልምድም በባህልም መገናኘት የማንችል እጅግ እጅግ እጅግ አስቸጋሪ። እስሩን ከባድ ያደረገው እዛ ያሉ ጠባቂዎች፣ ባለስልጣናዎች ምናምን አይደለም፣ በዚህ አይነት መንገድ የመደቧቸው ሰዎች ናቸው። አቶ አንደርጋቸው ሲያዙ ትዝ የሚል ነገር አለ። በኢትዮጵያ ቴሌቪዥን ያየነው ምስል አለ። ድምጾ ተዘግቶ ነበረ። ሲናገሩ ደክሞኛል፣ ለማረፍ ፈልጋለሁ፣ እረፍት ብቻ ነው ፈልገው ብለው ነበር። አረፉ ኢንፋክት፣ በዛን ሰዓት ላይ ከጠዋት እስከ ማታ እጅ ወደኋላ የሚታሰርበት ሰዓት ነው የነበረው። ስተኛም መተኛት የሚባል ነገር አልነበረም፣ አልተኛውም እግሬም በሰንሰለት ታስሮ የነበረበት ሰዓት ላይ ነው። ለኢንተርቪው ነው እጅ የተፈታው እንጂ እጅ ወደኋላ ካቴና ታስሮ መተኛት የሚባል ነገር እንዴት ሊሆን እንደሚችል ማሰብ ትችላላቸው። ያለው ፈጽሞ የማይታሰብ ነገር ነው እና በድካም ደረጃ የተናገርኩት ያለው አካላዊ ድካም አይደለም ያለው። በአጠቃላይ ይሄ ፍርድ ቤታቸው የወሰነው የሞት ፍርድ ነበር እና እሱም በአስቸኳይ ፈጽሙ የኮኛል መሄድ ነው የምፈልገው ነው ያልኳቸው ያለው እና ፈጽሙ ነው እሱ ነው ያልኩት ነበር። የእርስዎን መፈታት አሁን ያለው የኢህአዴግ መንግስት ለተቃዋሚዎች በሩን በሰፊው የከፈተ ለመሆኑ ትልቅ ምልክት አድርገው የሚያዩት አሉ። የእርስዎ አታይ ምንድን ነው? ወይ ይሄ በጣም ከባድ ጥያቄ ነው መስለኝ ምልህ ተጥቅላላ ድርጅቱን ልብ ትርታና ስሜት መመርመር የሚችልበት መንገድ የለኝም ያሉ ግን የተወሰኑ ክፍሎች በዚህ አይነት መንገድ እንዲህ አይነት ነገር ለማድረግ ጥረት የሚያደርጉ ይመስላኛል። በሙሉ ድርጅቱ እንደ ድርጅት በዚህ መንፈስ የተቀረጸ ነው ወይ በዚህ መንገድ እየተጓዘ ነው ወይ የሚለው ነገር ምንም ማረጋገጫ ልሰጥህ የሚችለው ነገር አይደለም። በተወሰነ ደረጃ ግን የተወሰነው አካል ይህንን አይነት ነገር እየሞከረ ያለ የሚመስል ነገር አለው። በዛ መንገድ ማየት ይቻላል ብዬ ነው ማስበው። ያለው አዲሱ ጠቅላይ ሚኒስትር ከመጣ በኋላ ጀምሮ የሚታዩት ንግግሮቹ ቴሌቪዥን ያየኋቸው ማለት ነው ከህዝብ ጋር ያደረጋቸው ውይይቶች፣ በተለያዩ ሀገሮችን በመሄድ ለኢትዮጵያውያን እስረኞች ያደረጋቸው ነገሮች፣ ለሀገር ዜጋ ክብር በሚል መንፈስ የሚያደርጋቸው ንግግሮች፣ እነዚህ እነዚህ ሁሉ በተወሰነ ደረጃ እንደዚህ አይነት ሁኔታ በሀገር ላይ በመፍጠር የተሻለ ሁኔታ ማምጣት ይቻላል የሚል እምነት የሚንቀሳቀስ ነው ይመስለኛለው። ስለዚህ እንዳለ ጠቅላላ ያደግ በሙሉ በዚህ መንፈስ ተቀርጾ እየተጓዘ ነው የሚለው መረጃ ባይኖረኝም፣ ያለው የተወሰነው ነገር ግን እየተሆነ እንደሆነ ነው ያ ነገር ይጠናከር ለሀገር ይበጃል። ኛ ምን አለውኛል ድርጅታችሁን ግንቦት ሰባትን ስትመሰርቱ ቤተሰቡን ጥለው ወደ በራ ሲወጡ ቆርጠው እንደሆነ አውቃለሁ። ግን ሲያዙም ተሰማሁት እንዳልከው ነው። አስቀድሞም ያዩት ልጆቼ ትንሾች ናቸው። ግን ለእናታቸው ተናግሬ ያለሁ ገባንበት ትግል ቀልድ አደለም፣ ያለው ሌላ ቦታ ላይ አደለም እነዚህ ሰዎች አግባብነት ባለው መንገድ ባልያዙት ስልጣንና ጥቅም ላይ የመረረ ትግል ብናደርግ እዚህም ለመግደል ለማይመለሱ ናቸው። ቀልድ እንዳይመስልች ጥንቃቄ ለልጅም ለልጆች ሽማርጌ እስከ ማለት ድረስ ነው። ከዚያም በኋላ ሁላችሁም ሰምታችኋል። በቪዲዮ በድምጽ ተሬኮርድ ተደርጎ ኤርትራ ድረስ እኔን ለመግደል ሰዎች የተላኩበት ሁኔታ እንደነበረና ና ከእነሱ ደህንነት ሰዎች ጋራ የተላከው ሰው ውይይት እያደረገ እንዲቀዳ በማድረግ በስፋት አሰራጭተናል። እንዳይስተኝ ግንባሬን እንዲመታኝ አነጣጠረ ምናምን በንግግራቸው፣ በኢትዮጵያ የደህንነት ታሪክ ከፍተኛው ገድል ነው የሚሆነው ያለው በዛ የምትወስደው ውሳኔ ያሉ የደህንነት ሰዎች ሰውየውን ሲያነጋግሩት ሰምታችኋል። ስለዚህ እኔ ምንም አይነት መስዋዕትነት ለመቀበል ዝግጁ በሆንኩበት ሁኔታ ስለነበር ምንም ሞት እርምጃ ወሰዱም ማሰሩም፣ አስቀድሜ በደንብ አድርጌ ጠንቅቄ የማውቀው ነገር ነው። ይሄ ነገር ላይሆን ይችላል። ገና ለገና አንዳንድ ሰው አንድ ነገር ውስጥ ሲገባ እነዚህ ነገሮች በደንብ ሳያሰላስል ይገባና የሚወጣበት ሰዓት ላይ በጣም ሊደነግጥ ይችላል። ያለሁ እኔ በጣም በጣም ያሰብኩበት ነገር ነው። እንደዚህ ሳላስብበትም አንድ ነገር ውስጥ አልገባም። ያለሁ አሁን ወደፊት ህይወቱን ምን ያስባሉ? ምን ሊመሩ ያስባሉ? ወይ መንገዱን ምንድን ነው? የተጀመረ ነገር አለ አላለቅም። እንደውም መጥቼ ነገሮችን ከተመለከትኩ በኋላ በጣም ን የተወሳሰበ ጭራሹንም ካሰብነው በላይ የተወሳሰበ ችግር ያለበት ሀገር ነው። በጣም ጥልቅ የሆነ ችግር አለ። ውስብስብ ችግር ያለበት ሀገር ነው። ችግሩ የፖለቲካ ብቻም እንዳልሆነ ነው። ችግሩ ማህበራዊም ነው። ችግሩ ኢኮኖሚያዊም ጭምር ነው እና በሁሉም መስኩ የዚህን ህዝብ ችግር ለመፍታት የሚደረገው ትግል አጠናቅሮ መቀጠል ያስፈልጋል ያለው ያ ትግል ምን ይሆናል? በምን አይነት መንገድ ይሆናል? አዲስ የተፈጠረውን ሁኔታ እንዴት ነው የምታዩት? የመሳሰሉት ነገሮች ከጓደኞች ጋር ሁኜ እንደ ድርጅት ነው ኦፕሬት የምናረገው በዝርዝር መልስ የምንሰጥበት ነገር ይሆናል። ነገር ግን ግልጽ የሆነው ነገር የአገሪቷ ችግር እንደ ተራራ በተከመረበት ሰዓት ላይ አንገታችንን ደፍተን ሌላ ስራ እየሰራን ነው ብለን መተኛት የማንችል ሰዎች ያለን መሆኑ መታወቅ አለበት። ያለው እንደሰማነው ከሆነ ከመገናኛ ብዙሀን ጠቅላይ ሚኒስትሩን አግኝተው ነበረ። ምን ታባላችሁ? ጠቅላይ ሚኒስትሩ ጋር ያደረግኩት ውይይት ዝርዝር ውስጥ አልገባም። ነገር ግን በጥቅሉ በጣም በጣም በጣም ፖዘቲቭ ነበር ማለት እችላለሁ። እኛ አለሁ። በጣም አመሰግናለሁ ስለ ትብብሩ በጣም ነው መሰግነው ተሰጠኝ እድል። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ አንቶ አንዳርካቸው ጽጌን ከእስር እንዲለቀቁ መወሰናቸው እና ከዚያም በቤተ መንግስት ለውይይት መጋበዛቸው በመብት አራማጅ ወጣቶች ዘንድ እንዴት ይታያል በሚለው ጥያቄ ዙሪያ ሶስት ወጣቶችን ያነጋገረችው ጽዮን ግርማ ተከታዩን አጠናቅራለች። ከየመን ሰነአ አየር ማረፊያ ተወስደው ለአራት ዓመታት በኢትዮጵያ እስር ቤት የቆዩትና ከትላንት በስቲያ ከእስር የተለቀቁት የአርበኞች ግንቦት ሰባት የፍትህ የነፃነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ከአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ ቤተ መንግስት ተገኝተው መነጋገራቸውና ሁለቱ ተጨባብጠው የሚያሳይ ፎቶግራፍ በማህበራዊ ሚዲያ ላይ በይፋ ከወጣ በኋላ የብዙዎችን ቀልብ የሳበ በደቂቃዎች ውስጥ ውስጥም ብዙ ሰዎች ገጽ ላይ የተዘዋወረ ነበር። በኢትዮጵያ ህገ መንግስታዊነት እንዲከበር ጥያቄን የሚያነሱና በተለያየ ጊዜ ታስረው የተፈቱ ሶስት ወጣት የመብት አራማጆችን አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለሚያከናውኑት ተግባራት ያላቸውን አስተያየት ጠይቂያቸዋለሁ። በተለይ በአቶ አንዳርጋቸው ጽጌ ላይ የተሰጠውን ውሳኔና በቤተ መንግስቱ ውስጥ ያደረጉት ውይይትና የታየው የአብሮነት ፎቶግራፍ ለቀጣዩ የኢትዮጵያ ፖለቲካ ምን ትርጉም አለው ብያቸው ነበር። አቶ ዘላለም ክብረት የህግ ባለሙያ መምህርና በጽሁፍ በሚያቀርባቸው ምግቶች የመብት አራማጅ ነው። በአሁኑ ሰዓት እዚህ ዩናይትድ ስቴትስ ሃርቫርድ ውስጥ ፌሎ ነው። ጠቅላይ ሚኒስትሩ መሰረታዊ እርምጃ ወስደዋል ብሎ እንደሚያምን ይናገራል። ተቃወመን አካል አቅርቦ እንዲህ አብሮ መስራት መጀመር በጣም ትልቅ እርምጃ ነው ብዬ ነው የማስበው። ብዙም ያልተሞከረ ነው። ነገር ግን አሁንም ብዙ መረሳት የሌለበት ነገር ያሰራቸውም፣ ኢህአዴግ ነው። አሁን የሚፈቱት በኢህአዴግ አመራር ትዕዛዝ ነው እና እዛው ያለ ነገር መሆኑን ሰዎች እንዲዘነጉት የማይገባ ነገር ይመስለኛል። ተስፋ መስጠቱ እንዳለ ሆኖ፣ በአጠቃላይ ሰሞኑ ያሉ ፍቺዎች ጥርና ከታህሳስ ጀምሮ የነበሩ ፍቺዎችን ስናይ ባለፉት ሰባት ዓመታት የታሰሩ ሰዎች ናቸው እየተፈቱ ያሉት ከሁለት ሺህ አስራ አንድ እንደ ፈረንጆቹ አቆጣጠር፣ በተለይ ጀምሮ ይህም ያው ኢህአዴግ በቀድሞ ምን አይነት አሰራር ይሰራ ነበረ የማስተንፈስ ነገር እስረኞችን ለረጅም ጊዜ ያለማሰር ሁለት ሶስት አመት እያሰረ ፖለቲካል ፕሬዝነት የመፍታት ባህል ነበረ የታወቀ ምርጫ ሲደርስ አስሮ የመፍታት እንደዚህ ግን ባለፉት አምስት እና ስድስት አመት ለረጅም ጊዜ የታሰሩ ፖለቲካ እስረኞች ብዙ ነበሩ አቶ አንዳርጋቸው ጽጌን ጨምሮ አሁን አይ ቲንክ ወደ ቀድሞ ባህሉ የመመለስ ነገር አለ ያው ማስተንፈስ መፍታት የሚል ከዛ ባለፈ ግን ጠቅላይ ሚኒስትሩ ከተቃዋሚ ጋር ለመስራት በጠላትነት ለማየት ያለመፈለግ ነገር ይህ ትልቅ ነገር ነው ብዬ አስባለሁ። አቶ ዘላለም አያይዞ ጠቅላይ ሚኒስትር አብይ አህመድ እየወሰዱት ያለው እርምጃ ከኢህአዴግ ባህል ወጣ ያለ አብረንም መኖር እንችላለን የሚል መንፈስ ያለው ነው የሚል አቋም እንዳለው ገልጾ፣ ነገር ግን ሁሉም ነገር መታየት ያለበት በትልቁ የህዝብ ማዕቀፍ ጥያቄ ስር ገብቶ ነው ይላል። በቅርቡ ከእስር የተፈታውና የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በበኩሉ አቶ አንዳርጋቸው ጽጌ ቤተ መንግስት ለውይይት መሄዳቸውን የሰማው እሳቸውን ለመጠየቅ በሄደበት ወቅት መሆኑን ገልጾ ወዲያውኑ ከተሰማው ስሜት ተነስቶ አስተያየቱን ለመስጠት እንደሚፈልግ ተናግሯል። ወዲያውኑ የተሰማኝ ነገር አሁንም ለጠየቅ ሺ መልስ የሚሆን ይመስለኝ ነገር ይሄ በአንድ የሆነ ነገር አይደለም። ለአብዛኛውም ሰው ስሜቱን በተወሰነ መልኩ ፖዘቲቭ ያደረገለት አክሽን አንዱ አንዱን ተከትሎ የመጡ ነገሮች ናቸው እና እነዚህ የሚያሳዩት ደግሞ እስከ ትናንትና ሁለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድ ያጋቸው ጥገዛ ተመነጋገራቸው ዝርዝሩን ባናቅም ተስፋ ሰጪ ነገር እንዳለው መስማታችን ግን፣ እንዲሁም ደግሞ በፌስቡክ ሰው የተቀበለበትን መንፈስ ስናየው ስር ነቀል ለውጥ የሚያመጣ ነገር ነው ብለን መውሰድ ባንችልም፣ ግን የተሻለ አይነት ስርዓት ለመፍጠር ሁሉን የሚያካተተ ንግግር በሁሉም የፖለቲካ ሀይሎች ዘንድ ለመጀመር ይሁኝታ እንዳላቸው ወይም ደግሞ ያንን ነገር ለማድረግ ዝግጁነቱ እንዳላቸው የሚያሳይ ነገር ነው። ምክንያቱም ትናንትና በሆነው ነገር ብቻ አይደለም የምናየው ከዚህ በፊት የመጡትን ነገሮች ቅድም እንዳልኩሽ ለምሳሌ ለምሳሌ ኦቦ ለንጮ ለታ የተላከው ልዑክ ቡድን ከትናንት ወዲያ ለዚሁ ክሳቸው የተቋረጡ የሚዲያ ሰዎች እና ፕሮፌሰር ብርሃን ነጋን ጨምሮ ይሄን ይሄንን ስናይ፣ ስም ለውጥ የሚለው ነገር አሁን አከራካሪነቱ እንዳለ ሆኖ ግን የዶክተር አብይ የፖለቲካ አካሄድ ሁሉንም የፖለቲካ ሀይሎች ያካተተ ንግግር ለማካሄድ የተሻለ የፖለቲካ ስርዓት ለመፍጠር ቀናኢነት እንዳላቸው የሚያመላክት ነገር ነው። የቀድሞ ነገረ ኢትዮጵያ ጋዜጣ አዘጋጅና በአሁኑ ወቅት በማህበራዊ ሚዲያ ላይ በተለይ እስረኞችን በተመለከተ ዘገባዎችን በማቅረብ የሚታወቀው ከዚህ ቀደምም ታስሮ የተፈታው ጌታቸው ሽፈራው ጠቅላይ ሚኒስትር ዶክተር አብይ አህመድ እስካሁን ድረስ እያከናወኗቸው ያሉት ተግባራት በህዝብ ዘንድ ተቀባይነትን እንዲያገኙ የሚያደርጋቸውን ስራ ነው። የአቶ አንዳርጋቸውም የዚሁ አካል ነው ይላል። ስለዚህ በጣም ጥሩ ነው። በቢያንስ በጥላቻ ከመተያየት በጣም የተሻለ ነው። ለአብዛኛው ሰውም ይሄ ነው ደስ ያሰኘው ነገር። በጥላቻ ከመተያየት ቤተ መንግስት ድረስ አሰርተው በዋናው ድርጅት ነው በአርበኞች ግንቦት ሰባት ኢየሱስ ዝተባቢ በቤተ መንግስት ድረስ ማነጋገራቸው በጣም ጥሩ ነው። በትግል ያለው ማህበረሰብም ትልቅ ድል ነው የጸረ ሽብር አዋጁ ሳይነሳ ቢሆን በጣም ትልቅ ድል ነው። ነገር ግን ይሄ የመጀመሪያ ነው ብዬ ለማለት ይከብደኛል። እኔ እውነቱን ለመናገር ሌላ መሰረታዊ ለውጦች ካልመጡ ጠቅላይ ሚኒስተር መለስ ዜናዊም እነ ኢንጂነር ኃይሉ ሻውልን እጅ ስርዓት ተጨባብጠውም በሰፋ ብለው በዜና ተሰርቶ ብዙ ፕሮፓጋንዳ ተሰርቶበት የተደረገ ነገር አለ ከተቃዋሚዎቹ ጋር ይሄ መጀመሪያ አይደለም። የዶክተር አብይ የሚለየው በሽብር የተከሰሰን ሰው መሆኑ ነው፣ ግን ከተፈታ በኋላ የተደረገ ነው። ነገር ግን ይሄ መልካም ሆኖ እንደ የዶክተር አብይ አንደኛ ተቋማዊ አይመስለኝም። ስለዚህ እንደ ተቋም መንግስታዊ ነው ወይስ ዶክተር አብይ በግል የሚያደርጉት ነው እንደ ጠቅላይ ሚኒስትር ስልጣናቸውን ተጠቅመው የሚለውም ሌላ አንድ ጥያቄ የሚያስነሳ ነው። ሁለተኛው ደግሞ የግንቦት ሰባት ፀሐሴን ሲያነጋግሩ ጠቅላይ ሚኒስትሩ የጸረ ሽብር አዋጁ ሳይነሳ አንድ መሰረታዊ ለውጥ አልመጣም የምለው። ሁለተኛ ደግሞ በጣም በርካታ እኔ የራሱ እስር ቤት እያለው ማውቃቸው በግንቦት ሰባት የተከሰሱ ዋናው ቁንጮ ሰው ሆነው አንዳርጋቸው ጽጌ እሳቸው ሲፈቱ መፈታት የነበረባቸው በርካታ በግንቦት ሰባት የተከሰሱ ሰዎች እስር ቤት እያሉ እንዲያውም አብዛኛዎቹ ደግሞ ማዕከላዊ በደል የደረሰባቸው እግራቸውን ያጡ፣ ጥፍራቸው የተለከለ፣ በብልታቸው የተኮላሸ በጣም በርካታ ሰዎች በስም መጥራት የምችላቸው እናስቻለው ደሴ የሆናት ጋሻው እና አበበ ካሴ እስር ቤት እያሉ፣ እነ መቶ አለቃ ማስረሻ ስቴ እስር ቤት እያሉ፣ በጣም በእነ ፍቅረ ማርያም አስማማው እስር ቤት እያሉ ነው። አቶ አንዳርጋቸው የተቀበሉት የህግ ባለሙያው አቶ ዘላለም ክብረት የኢህአዴግ መሪው ዶክተር አብይ አህመድ የጀመሩት ለውጥ መሰረታዊና ስር ነቀል እንዲሆን የዴሞክራሲ ተቋማት ሊገነቡ ህገ መንግስታዊነት ደግሞ መከበሩ ሊረጋገጥ ይገባል ይላል። ተቋሚያዊ አሰራር መገንባቱ ለህዝብ ብቻ ሳይሆን ጠቅላይ ሚኒስትር ሚኒስትሩ የጀመሩትን ለማጽናት የሚረዳው የተቋም ለውጥ ነው ይላል። አቶ ዮናታን ተስፋዬ በበኩሉ ጠቅላይ ሚኒስትሩ የጀመሩት ለውጥ እንዳይቀለበስ በሁሉም ወገን እንደ እንቁላል መያዝ ያለበት ጉዳይ ነው ይላል። ጌታቸው ሽፈራው ደግሞ ቀሪ እስረኞችን መፍታት፣ በተለያየ መንገድ አይምሯቸው የቆሰሉ ሰዎች መታከም፣ እንደዚሁም ደግሞ አፋኝ የሆኑ ህጎች መሻሻላቸው ለውጡን ዘላቂ ለማድረግ ይረዳል ባይ ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። Aski, ande mu barbade, lubuki kai kai, ah برذكي مبير فينست وي Kanguya ani singa fatta akuma darati deme vale si arghe jala <laughs> likena ka si argachun pe sa denta na hawaku shange e da girtu si gadda bulenatti የዛሬው የዛሬውን የጋቢና ጉዟችን በዚሁ ተጠናቋል። ነው ፌስቡክ አት ቪኦኤ አማሪክ ላይ ሁልጊዜ አስተያየቶቻችሁን እንቀበላለን፣ ለአየርም እናበቃለን። በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው እኔ መስታወት አራቃውና ኖክ ሰማ ግዜርነን፣ ዝግጅታችንም በቴክኒክ ያቀነባብረው ሞክቢል ያበሮ ነው። የቴክኒክ መሀንዲሱ ደግሞ ሱሌ ተራዋሌጋ በመሆን በዚህ ዜማ እንሰናበታለን። መልካም ምሽት። tala bareda kia, na birata ani siti oya, cinjala da kotulbutia, si barbada kanta eguia. Indemin ta la kia, na birata ani siti oya, cinjala da kotulbutia, si barbada canta eguia. Chagitu, chagitu, askotu, askotu, chagitu, chagitu, si ama, askotu, ya dama vale in al kanguya a demi vale si argi dalla na kushage esa in vale gir bulena I go to